አልፎ አልፎ ምሽት ላይ የሚሰማ የተኩስ ድምፅ ምንነት ግራ እንዳጋባቸው ለአሜሪካ ድምፅ አስተያየታቸውን የሰጡ አንዳንድ የከተማዋ ነዋሪዎች አመልክተዋል። ለቅሶ ላይ የሚፈጸም ተኩስም በነዋሪው ማኅበራዊ ትስስር ላይ አሉታዊ ተጽዕኖ እያስከተለ መሆኑን እነኚሁ አስተያየት ሰጪዎች ተናግረዋል። የከተማ አስተዳደሩ ፖሊስ መምሪያ በበኩሉ በጉዳዩ ዙሪያ መልስ ከመስጠት ተቆጥቧል። ለዝርዝሩ አስቴር ምስጋናው ከባህር ዳር። የአማራ ክልል ርዕሰ መዲናዋ ባህር ዳር በተፈጥሮ ሀብት የታደለች በዙሪያ ደግሞ ጥንታዊ ገዳማት አድባራትን፣ እንዲሁም ደሴቶችን አቅፋ ያዘች ከተማ እንደሆነች ብዙዎቹ የሚያምኑበት ነው። በዚህም ከተማዋ የቱሪስት መናኸሪያ ከመሆኗ ባለፈ መዋለ ንዋያቸውን ለማፍሰስ የሚፈልጉ ባለሀብቶችን ከሩቅ የምትጣራ ናት ከቅርብ ጊዜ ወዲህ ግን ለዚህ ሁሉ መሰረት የሆነው ሰላሟ ታሟል ይላሉ ነዋሪዎቿ በተለይ ሰኔ 15 ቀን ከደረሰው ጥቃት ከጥቂት ቀናት በኋላ አልፎ አልፎ ምሽት ላይ የሚሰማው የተኩስ ድምጽ ምንነት ግራ እንዳጋባቸው ነው በባህር ዳር ከተማ አንዳንድ ነዋሪዎች ለአሜሪካ ድምጽ አስተያየታቸውን የሰጡት ከነዚህ አስተያየት ሰጪዎች መካከል አቶ ዳኛቸው ደርሶ አንዱ ናቸው ከተማችን የቱሪስት መስህብ እንደመሆኗ መጠን በርካታ እንግዶች የሚስተናገዱባት ከተማ እንደመሆኗ መጠን ሌላ ጭንቀት ውስጥና ሌላ ሽብር ውስጥ የሚከት ነው። በከተማችን ውስጥ ደግሞ በርካታ ነጋዴዎች በሆቴል በተለያዩ መስኮች ተሰማርተው በርካታ እንግዶችን በሚቀበሉባት ሀገር ላይ ካልሰሩ ባለሀብቶች መጥ ማልማት ፍላጎታቸው እየቀነሰ ይሄዳል ብዬ ነው የማምነው። በርካታ የከተማችን ሆቴሎች እኮ አሁን ሰዓት ዝግ ናቸው ማለት ይቻላል። ከሁለት ሰዓት፣ ከሁለት ተኩል፣ ከሶስት ሰዓት በኋላ በርካታ ሰዎች ወጠው የማይዝናኑ ከሆነ ይሄ ነጋዴውስ ከምን ሰርቶ ከምን አምጦ ግብር ይከፍላል? ሌላው አስተያየታቸውን ያጋሩኝ ደግሞ አቶ ተስፋ ያዱኛ ናቸው። በጸጥታ ስጋት ምክንያት የንግድ ተቋማት በጊዜ እየተዘጉ ነው፣ ይህንን መንግስት ትኩረት ሊሰጠው ይገባል ባይ ናቸው። በስራ ማጋጣሚ እንግዲህ ለማምሸት እሞክራለሁ ግን ከበፊት ከነበረው አንጻር አሁን ላይ ያው ሰው በጊዜ የመግባትና የመሸከፍ መሸከፍ ድርጅቶች ተቋሞች በጊዜ የመዝጋት ከስጋትም አንጻር ማለት ነው። ስለዚህ እንደ ጥቅል ክልል መንግስት ሰላም እንዲኖር ትልቅ ስራ መስራት አለበት። ሰላም ለማሳጣት ብዙ ተልዕኮ ይዘው ሊመጡ የሚችሉ አካላትም ሊኖሩ ስለሚችሉ እነሱን ደግሞ በተጠንቀቅ ያው ክትትል የማድረግ ለመንግስት ብቻ የሚተው አይደለም ለሚመለከተው አካል ብቻ የሚተው አይደለም። ከሕብረተሰቡ ውስጥ ስለማይወጡ ሕብረተሰቡ እነዚህን በንቃት ተከታትሎ ሕብረተሰቡ ሰላም ወጦ ሰላም እንዲገባ፣ ሰላም እንዲያደር፣ አገር ሰላም እንዲሆን ትልቅ አስተዋጽኦ ማድረግ አለበት። ይህን ማስበ በአካባቢ ጥበቃ ስራ የተሰማሩት ግለሰብ እንደሚናገሩት ከተማዋ እንዳትረጋጋ የሚፈልጉ ሀይሎች በከተማዋ ማታ ማታ በባጃጅና በመኪና እየተዘዋወሩ ነው የሚተኩሱ ሲሉ ትዝብታቸውን ይናገራሉ። ሞዬ የጥበቃ ስራ ነው ያው በባጃጅ ይመጣሉ። ጥበቃዎችንም እንጣላ ይላሉ። እዚያ በተረፈም በባጃጅ እየሄዱ በመኪናም ጋቢናቸውን እየከፈቱ እየተኮሱ የሚሄዱ አሉ። የሚያስጋጥመን ችግር እኛም ለጥበቃ ነገር አስቸግሮ እነና ያለ ህዝብ መውጦ የሚከላከልልንን ነገር የለም። እኛም በዚህ ላይ አስቸጋሪ ሆኖብናል። ሰርተንም እንዳንበላ እየሆነ ነው። ኮበልስቱ ላይ ሆነው ይተኩሳሉ፣ ይሄዳሉ። ዝም ብለው ማለፍ ነው ማለፍ፣ በየመንገዱ ማለፍ ነው እንጂ እዚያ ቤት እዚያ ቤት ሲገቧ ናቸው። ተኩሳሉ፣ ይሄዳሉ፣ ይሳደባሉ፣ ይሄዳሉ። ይኸው ለማሸበር ነው፣ ሌላ ነገር አይደለም። ቢያገኙ ይዘርፋሉ። ቀርም ህዝቡን እያሸበሩ ነው ያለ። በከተማዋ ምሽት ላይ አልፎ አልፎ ከሚሰማው የተኩስ ድምፅ ባለፈ በሀዘኑ ወቅት ስርዓቱን ለማድመቅ የሚተኮሰው ተኩስም በህዝቡ ዘንድ በማህበራዊ ትስስሩ ላይ የሚያሳድር አሉታዊ ተጽዕኖም እንዳለ ይናገራሉ። አሁን አሁን ላይ ደግሞ የምንሰማው ለቅሶ ከሰርግ ና የተለያዩ እንትኖች አኳያ የሚሰሙ ድምጾች አሉ። ይሄ በፍጹም መቅረት ያለበት ነው። ሰላም አለ ስንል ለቅሶ ላይ፣ እድሮች ላይ ትልቅ ስራ መሰራት አለበት። በየአካባቢ በየክፍለ ከተማ ታች ድረስ እስከ ቀበሌ ድረስ ህብረተሰቡ ግንዛቤ ማግኘት አለበት። የባህር ዳር ከተማ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሰላም ኤፍሬም ሞሉ አለም እንደሚሉት በሀዘን ወቅት ስርዓቱን ለማድመቅ ተብሎ የሚተኮሰው ተኩስ ቤተ ክርስቲያኗ አትደግፈውም። በየትኛውም ልቅሶ ላይ ጥይት መተኮስ ተኮስ በጣም የተከለከለ ነው። መሰረቱ በቅዱስ ቤተክርስቲያናችን፣ በህጋችን በኦርቶዶክስ ተዋህዶ ቤተክርስቲያን ህግ የተከለከለ ነው፣ በጣም ክልክል ነው። እሱን ግን ምናልባት ያልተገነዘቡ ሰዎችን ደርሶ ከማውገዝ ማስተማር ተገቢ ነው የሚሆነው። ምክንያቱም እነዚህ የሚያወግዙ ሰዎች የነፍስ አባት አላቸው። አንድ ሰው ተነግሮት የማይሰማ ሆኖ በራሱ ሀሳብ ህዝብን ሊያውክ ድምፅ የሚያሰማ ከሆነ ችግር የሚፈጥር ከሆነ በቀኖና ቤተ ክርስቲያን በአባቱ በነፍስ አባቱ አማካይነት ይሰጠዋል። ያ ትምህርት ይሆናል። ያን ቀኖና ቤተ ክርስቲያን የምንለው የነፍስ አባት የሚወስነው ነው። አልፎ አልፎ ምሽት ላይ የሚሰማውን የተኩስ ድምጽ በተመለከተ ምክንያቱ ምንድን ነው፣ የከተማው ፖሊስ ክትትልስ ምን ይመስላል? በማለት ወደ ባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ በአካል በመገኘት ባነጋገራቸውም በጉዳዩ ዙሪያ አስተያየት ለመስጠት እንደማይችሉ ገልጸውልኛል። ጉዳዩ ግን አሳሳቢም አነጋጋሪም ሆኖ ቀጥሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር